መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ስምንት ብንያምም በኵሩን ቤላን፣ ሁለተኛውንም አስቤልን፣ ሦስተኛውንም አሐራን፣ አራተኛውንም ኖሐን፣ አምስተኛውንም ራፋን ወለደ። ለቤላም ልጆች ነበሩት፤ አዳር፣ ጌራ፣ አቢሁድ፣ አቢሱ፣ ናዕማን አህዋ፣ ጌራ፣ ሰፉፋም፣ ሁራም እነዚሁም የኤሁድ ልጆች ናቸው። እነዚህ በጌባ የሚቀመጡ የአባቶቻቸው ቤቶች አለቆች ናቸው፤ ወደ መናሃትም ተማረኩ። ናዕማን፣ አኪያ፣ ጌራ እነርሱም ተማረኩ፤ ኦዛንና አሂሁድን ወለደ። ሸሐራይምም ሚስቶቹን ሁሺምንና በአራን ከሰደዱ በኋላ በሞዓብ ሜዳ ልጆች ወለደ። ከሚስቱም ከሆዴሽ ዮባብን፣ ዲብያን፣ ማሴን፣ ማልካምን፣ ይዑጽን፣ ሻክያን፣ ሚርማን ወለደ። እነዚህም ልጆች የአባቶች ቤቶች አለቆች ነበሩ። ከሁሺምም አቢጡብንና ኤልፍዓልን ወለደ። የኤልፍዓልም ልጆች ኤቤር፣ ሚሻም፣ አኖንና ሎድን መንደሮቿንም የሠራ ሻሜድ፣ በሪአ፣ ሽማ የጌትን ሰዎች ያሳደዱ የኤሎን ሰዎች የአባቶቻቸው ቤቶች አለቆች ነበሩ። አህዩ፣ ሻሻቅ፣ ይሬምት፣ ዝባድያ፣ አራድ ኤድር ሚካኤል፣ ይሽጳ፣ ዮሃ የበሪአ ልጆች ዝባድያ፣ ሜሱላም፣ ሕዝቂ፣ ሄቤር፣ ይሽምራይ፣ ይዝሊያ፣ ዩባብ የኤልፋኤል ልጆች ያቂም፣ ዝክሪ፣ ዘቢድ፣ ኤሊዔናይ፣ ፂልታይ፣ ኤልኤል፣ አዳይ፣ ብራያ፣ ሽምራት የሰሜኢ ልጆች ይሽፃን ኤቤር ኤሊኤል አብዶን ዝክሪ ሐናን ሐናንያ ኤላም አንቶትያ ይፍዴያ ፋኑኤል የሶሴቅ ልጆች ሽምሽራይ ሽሃራይ ጎቶልያ ያሬሽያ ኤልያስ ዝክሪ የይሮሐም ልጆች እነዚህ በትውልዳቸው አለቆች ነበሩ የአባቶቻቸውም ቤቶች አለቆች ነበሩ እነዚህ በኢየሩሳሌም ተቀመጡ የሚስቱ ስም ማዕካ የነበረው የገባዖን አባት ይዒኤል የበኩር ልጁ አብዶን ዱር ቂስ በአል፣ ናዳብ ጌዶር አህዩ ዛኩር በገባዖን ተቀመጡ። ሜቅሎት ሳምዖን ወለደ። እነርሱም ደግሞ ከወንድሞቻቸው ጋር በኢየሩሳሌም በወንድሞቻቸው ፊት ለፊት ተቀመጡ። ኔር ቂስን ወለደ። ቂስም ሳኦልን ወለደ። ሳኦልም ዮናታንና ሜልኪሳን፣ አሚናዳብን፣ አስበኣልን ወለደ። የዮናታንም ልጅ መሪበኣል ነበር ነበር። መሪበኣልም ሚካን ወለደ። የሚካም ልጆች ፒቶን፣ ሜሌክ፣ ታሬዓ፣ አካዝ ነበሩ። አካዝም ይሆዓዳን ወለደ ዮዓዳም አሌሜትን፣ አዝሞትን፣ ዘምሪን ወለደ። ዘምሪም ሞጻን ወለደ። ሞጻም ብኒአን ወለደ። ልጁም ራፋይ ነበር፣ ልጁ ኤልአሳ ልጁ ኤሴል። ለኤሴልም ስድስት ልጆች ነበሩት፤ ስማቸውም ይህ ነበር። አዝሪቃም፣ ቦክሩ፣ እስማኤል፣ ሽዓርያ፣ አብድዩ ሐናን እነዚህ ሁሉ የኤሴል ልጆች ነበሩ። የወንድሙም የአሴል ልጆች በኩሩ ኡላም፣ ሁለተኛውም ኢያስ፣ ሦስተኛውም ኤሊፋላት። የኡላም ልጆች ጽኑዓን ኃያላንና ቀስተኞች ነበሩ ለእነርሱም መቶ አምሳ የሚያህሉ ብዙ ልጆችና የልጅ ልጆች ነበሯቸው። እነዚህ ሁሉ የብንያም ልጆች ነበሩ።